ትኩረት በአፍሪካ የሰሜን ምስራቅ አፍሪካዎቹ ሀገሮች ሱዳንና ሊቢያ ዛሬም በፖለቲካ ቀውስ ውስጥ ናቸው። ሊቢያ እንደ አውሮፓ አቆጣጠር በ2011 ዓ ም ኮሎኔል ጋዳፊ ከስልጣን ከተወገዱ ጀምሮ፣ ሱዳን ደግሞ ባለፈው ወር መጀመሪያ ፕሬዚዳንት ኦማር አልበሽር በሕዝብ ተገፍተው ከስልጣን ከወረዱ ወዲህ በዛሬው ትኩረት በአፍሪካ ዝግጅታችን የሱዳንን የለውጥ ሂደት ተስፋዎችና ከኢትዮጵያው ለውጥ ጋር ያለውን ተመሳሳይነት እንዲሁም የሊቢያን ወቅታዊ ሁኔታ እንዳስሳለን። አብራችሁን ቆዩ። ለሶስት አስርተ ዓመታት በስልጣን ላይ የቆዩትን ሚስተር ኦማር አልበሽርን በአደባባይ ተቃውሞ ከስልጣን ያስወገዱ ሱዳናውያን ገና ወደ ቤታቸው አልገቡም። እሳቸውን ተክቶ ስልጣን የተቆጣጠረውን ወታደራዊውን ቡድን በሲቪል አስተዳደር እንዲተካ ለማድረግ ትግሉ አሁንም ቀጥሏል። የተቃውሞ መሪዎችና ወታደራዊ ቡድን ለሶስት ዓመት የሚቆየ የሽግግር መንግስት ለመመስረት የተስማሙ መሆኑን ባለፈው ሮብ ከገለጹ በኋላ በማግስቱ ሐሙስ የወታደራዊ ካውንስል መሪ በአገሪቱ ቴሌቪዥን ወጥተው ድርድሩ ለሰባ ሁለት ሰዓታት ተቋርጧል ማለታቸው ብዙዎችን ግራ አጋብቷል በተቃዋሚዎችና ወታደራዊ ቡድኑ የሚካሄደው ድርድር የደረሱበትም ስምምነት ለሱዳን የዲሞክራሲ ግንባታ ጥሩ ጅምር ሊሆን ይችላል የሚሉ ኃይሎች ድርድሩ ለጊዜውም ቢሆን ተቋረጠ መባሉ ስጋት አጭሮባቸዋል በሽግግር መንግስቱ አመሰራረትና በለውጡ ሂደት ላይ ወታደራዊ ካውንስሉ አንድ አይነት አቋም እንደሌለው የሚገመት ሲሆን ካለፈው ስርዓት ጋር በተያያዘ በወንጀል ሊጠየቁ የሚችሉ የካውንስሉ አባላት በሂደቱ ደስተኞች እንዳልሆኑ ነው የሚነገረው። ሳውዲ አረቢያና አጋሮቿም በሚቋቋመው የሽግግር መንግስት ወታደራዊ ካውንስሉ ቁልፍ ቦታ እንዲኖረውና ከሱዳን ጋር የነበረው ወታደራዊ ግንኙነት አስተማማኝ እንዲሆን ይፈልጋሉ። እናም የሱዳን አብዮት ወዴት እንደሚሄድና ምን ሊያስከትል እንደሚችል ገና ግልጽ አይደለም። በብሪታንያ የኬል ዩኒቨርሲቲ የህግና ፖለቲካል ሳይንስ ፕሮፌሰር የሆኑት ዶክተር አውል አሎ ለዲ ደብልዩ በሰጡት አስተያየት የተጀመረው ድርድር መቋረጥ ጥሩ ምልክት ባይሆንም ተስፋ የሚያስቆረጥ ላይሆን ይችላል ባይ ናቸው። ወዴት ሊሄድ እንደሚችል ግን በእርግጠኝነት መናገር እንደማይቻል በመግለጽ መገመት ትንሽ ያዳግታል እዚህ ፖይንት ላይ ሆኖ ትላንትና ድረስ የሚሰጡ ብዙ ነገሮች ነበሩ። አሁን የተፈጠረው አለመግባባትን ሙሉ በሙሉ ተስፋ ወደ መቁረጥ የሚያስኬድ አይመስለኝም። አንድ መረዳት የሚያስፈልገው ነገር አሁን እየተደራደሩ ያሉት ኃይሎች በተወሰነ ደረጃ ከዚህ በፊት በጦር ድረስ ሲዋጉ የነበሩ ኃይሎች ናቸው። ስርዓቱ ሲቀየር እና ከዚህ በፊት ተጎድተው የነበሩ ሰዎች ስልጣን ሲይዙ፣ ሄዶ ሄዶ ይህ ጉዳይ ወዴት ሊሄድ እንደሚችል ወታደራዊ ኃይሉ ያውቃል። በሁለቱ ግሩፕ መካከል የሚደረገው ድርድር ቀላል ነው ብሎ መገመት አይ ቲንክ ይዋህነት ነው ትንሽ። ከዛም ባለፈ ሱዳን ላይ ከፍተኛ የሆነ ጂኦ ስትራቴጂክ የሆኑት ጥቅሞች፣ ፍላጎቶች ያላቸው አገሮች አሉ። እነ ሳኡዲ አሬቢያ፣ እነ ዩናይትድ አረብ ኤምሬት ከሱዳን ገበታ ያለ ብዙ ማስጠበቂያ የሚፈልጉት ጥቅም አለ። ይሄ የዲሞክራሲ ሀይሉ ምናልባት በእነሱ እይታ የዲሞክራሲ አብዮትን እነሱም ጋር ሊቀሰቀስ ስለሚችል በተቻለ መጠን ሚሊተሪ ስልጣኑ የሚቆይበትን ሁኔታ ይሞክራሉ እና ብዙ ውስብስብ የሆኑ ፋክተሮች አሉ። እነዚህ ፋክተሮች ሰዎች የግድ ወታደራዊ ሀይሉ እንዳይደራደር የሚያደርግም አይደሉም፣ እንዲደራደር የሚያደርጉም አይደሉም። አሁንም እድል አላቸው ብዬ አስባለሁኝ። ሁሉም ግን ኮምፕሮማይዝ ማድረግ መቻል አለባቸው። ሱዳን ያላት ስትራቴጂካዊ አቀማመጥ የበርካቶችን ትኩረት እንድትስብ እንዳደረጋት የሚታመን ሲሆን በተለይም የሳውዲ መራሹ የገልፍ ባህረ ሰላጤ ሀገሮች ጥምረት ጋር ወታደር በማዋጣት ጭምር የምትሳተፍና እየተሳተፈች ያለች ሀገር ናት። ሳውዲ አረቢያና የአረብ ኤምሬቶች ለወታደራዊ ካውንስሉ ሶስት ቢሊዮን ሚሊዮን ዶላር ቀድመው በመስጠት ድጋፋቸውን መግለጻቸው የወደፊቷ ሱዳን ከቁጥጥራቸው ውጭ እንዳትሆን ያላቸውን ፍላጎት የሚያሳይ ነው። ኢትዮጵያም ከሱዳን ጋር የጠበቀ ግንኙነት ያላት ሲሆን በተለይ በህዳሴው ግድብ ላይ ከግብፅ ይልቅ ከሱዳን ጋር የተሻለ መግባባት እንደነበራት ነው የሚነገረው። ይህ ለውጥ የሁለቱን አገሮች ግንኙነት ይለውጠው ይሆን? ኢትዮጵያስ ግንኙነቱን እንዴት አድርጋ መያዝ ይኖርባታል? በዚህ ላይ ዶክተር አወል ኢትዮጵያ አሁን የያዘችው የገለልተኝነት አቋም የሚደገፍ ነው ባይ ናቸው። I think Utopia he weight and the CINET uh, attitude. መሆን አይደለም የነበረው ሁኔታ ሱዳንን ይጠቅም ነበረ። ስለዚህ ሱዳንን የሚጠቅም አቅጣጫ እስከሆነ ድረስ ኢትዮጵያ መንግስት ማንም የሱዳን ሕዝብ ወክሎ በህዝቡ ፍቃደኝነት ላይ ለሱዳን ሕዝብ የሚሰራ መንግስት ጋር ሊሰራ ይችላል። ኢንትረስቱን በዛ አይነት መልኩ ሊያራምድ ይችላል ማለት ነው። ሱዳን አሁን ባለችበት ሁኔታ በሁለቱም አቅጣጫ ልትሄድ ትችላለች። በዲሞክራሲው መንገድ ሊሄዱ ይችላሉ። ተመልሰው ወደ ወታደራዊ አገዛዝም የመሄድ እድል በጣም ሰፊ ነው እና ቆይቶ ነገሮችን ማየት አስፈላጊ ነው። ኢኒ ኢኒ ኬዝ ግን ቅድም እንዳልኩት ሱዳን በፊትም የኢትዮጵያን አቅጣጫ የደገፈችበት በዋናው ምክንያት እሷን የሚጠቅማ ስለሆነ ነው። አፍሪካዊ ነኝ ዛሬም በጦር አበጋዞች የታመሰች መንግስት አልባ ሆና እንደቀጠለች ናት። እንደ ኤሮፓ አቆጣጠር በ2011 ዓ ም በምዕራባውያን ቀጥተኛ ጣልቃ ገብነት ጭምር ከስልጣን ከተወገዱት ኮሎኔል ጋዳፊ በኋላ የማዕከላዊ መንግስት ያልተመሠረተባት ሊቢያ፣ የጦር አበጋዞች ጉልበት የሚፈታተኑባት እንደሆነች ነው ያለችው። ዓለም አቀፍ እውቅና ያለውና የመንግስታቱ ድርጅት የሚደግፈው በጠቅላይ ሚኒስትር አልሳራጅ የሚመራ የሊቢያ መንግስት ትሪፖሊ ላይ ቢኖርም እስካሁን ግን ከከተማይቱ ወጥቶ መንቀሳቀስ እንዳልቻለ ነው የሚታወቀው። ባለፈው ወር አጋማሽ ሁሉንም የሊቢያ ኃይሎች ያካተተ ብሔራዊ ኮንፈረንስ ለማካሄድ ታስበው የነበር ቢሆንም ከዛ በፊት ግን በአገሪቱ ምስራቃዊ ክፍል መሽገው የቆዩት ጄኔራል ሀፍታር በአልሳራጅ መንግስት ላይ ጦርነት አውጀው ትሪፖሊን ከበቡ። ቀድሞ የኮሎኔል ጋዳፊ ከፍተኛ የጦር መኮንን የነበሩት ጄኔራል ሀፍታር ቤንጋዚ ላይ ሆነው የአገሪቱን ምስራቃዊ ክፍል ተቆጣጥረው ቆይተዋል። ጄኔራሉ ከግብፅ፣ የተባበሩት ኤሚሬቶችና ሳውዲ አረቢያ ከፍተኛ ድጋፍ እንዳላቸው የሚታወቅ ሲሆን ከፈረንሳይና ሩሲያ በተጨማሪ የፕሬዚዳንት ትራምፕም ይሁንታ እንዳላቸው ነው የሚነገረው ይህ በውጭ ኃይሎች የተሰጣቸው እውቅናና በተለይም ከሳዑዲና አጋሮቿ የሚሰጣቸው የገንዘብና ወታደራዊ ድጋፍ ጀነራል ሀፍታርን የሊቢያን ፖለቲካ ለብቻቸው ለመቆጣጠር እንዳነሳሳቸው ነው የሚገመተው። ይህም የመንግስታቱ ድርጅትና የአውሮፓ ህብረት የሊቢያን ኃይሎች አንድ ላይ በማምጣት ማዕከላዊ መንግስት ለመመስረት የሚያደርጉትን ጥረት አስቸጋሪ አድርጎታል። ያም ሆኖ የአውሮፓ ህብረት አሁንም በሊቢያ ሁሉም ኃይሎች የሚሳተፉበት መንግስት ለመመስረት የሚደረገው ጥረት ተስፋ እንዳለው ነው የሚገልጸው። ባለፈው ሰኞ የህብረቱ የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሮኒ ከጠቅላይ ሚኒስትር አልሳራጅ ጋር ብራሰልስ ተገናኝተው ተወያይተዋል። በዚያ ዕለት በነበረው የህብረቱ የውጭ ጉዳይ ሚኒስትር ስብሰባ የመንግሥታቱ ድርጅት ዋና ጸሐፊ የሊቢያ ልዩ መልክት ሚስተር ሀሳን ሳላሜ በተገኙበት ሰፊ ውይይት ተደርጎ አራት ዋና ዋና መሠረታዊ መልእክቶች የተካተቱበት ውሳኔ ማሳለፋቸውን አስታውቀዋል። ወይዘሮ ሞጎረኒ የተላለፉትን ውሳኔዎች ሲያብራሩም አንደኛ ከሁሉም በላይ በትሪፖሊ ላይ የታወጀው ጦርነት ለዓለም አቀፉ ማህበረሰብ ሰላምና ደህንነት ስጋት የፈጠረና ለአሸባሪዎች እንቅስቃሴ በር የሚከፍት መሆኑን፣ ሁለተኛ የአውሮፓ ህብረትና ባለመንግስታት ሁሉም ወገኖች ተኩስ እንዲያቆሙና ለመንግስታቱ ድርጅት የሰላም ጥረት ተባባሪ እንዲሆኑ፣ ሶስተኛ ለሊቢያ ችግር በምንም አይነት ቢሆን ጦርነት መፍትሄ ሊሆን እንደማይችል እንዲገነዘቡና የአውሮፓ ህብረት ለመንግስታቱ ድርጅት የሰላም ሀሳብ ተግባራዊነቱ ሙሉ ድጋፉን የሚሰጥ መሆኑን የሚገልጹ ናቸው ብለዋል። ይሁን እንጂ በሊቢያ ጉዳይ አባል አገሮች አንድ ቋንቋ እየተናገሩ እንዳልሆነ ነው የሚነገረው። ለምሳሌ ፈረንሳይ ለጄኔራል ሀፍታር ድጋፍ የምታደርግ ሲሆን፣ ጣሊያን ደግሞ ለትሪፖሊው የጠቅላይ ሚኒስትር አልሳራጅ መንግስት ድጋፍ ታደርጋለች ነው የሚባለው። ሊቢያ በተለይ ለአውሮፓ ህብረት ዋና የትኩረት ሀገር እንደሆነች ግልጽ ነው። ከኢኮኖሚው ጥቅም ባሻገር ወደ አውሮፓን ለመግባት ለሚፈልጉ ስደተኞች ዋና በር ስትሆን በአውሮፓ ለሚሰነዘር የሽብር ጥቃትም መነሻና ማሰናጃም ልትሆን ትችላለች የሚል ስጋት አለ። ሳዑዲና ወዳጆቿ ደግሞ የራሳቸው ጥቅም ማስጠበቂያና የአስተምሮታቸው ማሳፊያ እንድትሆን ይፈልጋሉ። በመሆኑም ሊቢያ የራሱ ሀብትና የተፈጥሮ አቀማመጧ ራሱ ለሰላሟ መራቅ ዋና ምክንያት እንደሆነ ነው በብዙዎች የሚታመነው። የገዛ ሀብቷና ተፈጥሯዊ አቀማመጧ ሰለባ የሆነች ሀገር ሊቢያ። አድማጮች በዚሁ የዛሬው ትኩረት በአፍሪካ ዝግጅት ያበቃል። ገበያው ንጉሴ ለዲ ደብልዩ ብራስልስ። ጋዜጦች አምን ሰሞኑን የጀርመን መገናኛ ብዙሀን በአፍሪቃ ዙሪያ ካወጧቸው ልዩ ልዩ ዘገባዎች ለዛሬ በጥቂቱ ለመቃኘት እንሞክራለን። የቀድሞ የሱዳን ፕሬዚዳንት ኦማር አልበሽር መንግስትን ተቃውሞ አደባባይ በወጡ ሰላማዊ ሰልፈኞች ግድያ ወንጀል ክስ የተመሰረተባቸው ባሳለፍነው ሰሞን ነበር። አልበሽር የተቃውሞ ሰልፈኞቹ ሕግን የጣሰ የኃይል እርምጃ እንዲወሰድባቸው ትእዛዝ በመስጠትና እንዲገደሉ በማድረግ ወንጀል መከሰሳቸውንም የሀገሪቱን የጠቅላይ አጋቤ ጉባቤ አድርገው ሱድዶች ና ዲቬልት ጋዜጦች እንዲሁም ሌሎችም የጀርመን መገናኛ ብዙሃን ዘግበዋል። በሽፒግል ኦንላይን በዘገባው እንደጠቁመው ባሳለፍነው ሰኞ በተቃዋሚዎች ና በወታደራዊ ኃይሉ መካከል በተቀሰቀሰ ግጭት በመዲናዋ ካርቱም ከአምስት ያላነሱ ሰዎች የሞቱ ሲሆን በርካታዎቹም ቆስለዋል። ይህ በእንዲህ እንዳለ የሱዳን ተቃዋሚ ኃይላት ጣን የተቆጣጠረው የጦር ኃይሉ ምክር ቤት አገሪቱን ለቀጣዮቹ ሶስት ዓመታት የሚመራ የሲቪል አስተዳደር ለማዋቀር የተጀመረውን ድርድር በማቋረጡ ቅሬታቸውን ማሰማት ናቸው። ወደ ሌላው ዘገባ እናልፋለን። የጀርመን መንግስት የህዝብ እንደራሴ ምክር ቤት በሶስት የተለያዩ የጦር ቀጠናዎች በሁለት የአፍሪቃ ሀገራት ያሰማራው ወታደራዊ ተልእኮ ለአንድ ዓመት እንዲራዘም ውሳኔ ያሳለፍነው በዚሁ ባሳለፍነው ሰሞን ነበር። ፋልስ ኤክስፕረስ በዘገባው እንዳመለከተው ምክር ቤቱ እዚህ ውሳኔ ላይ የደረሰው ከኤደን ባህረ ስላጤ እስከ ጓርዳ ኦፊ የባህር ወሽመጦች ከባድ የጦር መሳሪያዎችን ድግን መትረየሶችንና ላውንቸሮችን ጭምር ታጥቀው በትናንሽ መርከቦች የሰዎች እገታና የንብረት ዘረፋ በመፈጸም በሚሊዮን የሚቆጠር ከፍተኛ የገንዘብ ክፍያ የሚጠይቁት የሶማሊያ የባህር ላይ ወንበዴዎች እንቅስቃሴ ሙሉ በሙሉ ባለመገታቱ እንደሆነ ታውቋል። ምዕራባውያን ሀገራትም ባለፉት አመታት የህንድ ውቅያኖስን ከጥቃቱ ነጻ ለማድረግ በተደጋጋሚ የተቀናጀ ዘመቻ ከመክፈታቸውም ሌላ በዛው በሶማሊያ ለመንግስት የሰራዊት አባላት ተጨማሪ ወታደራዊ ስልጠና ሲሰጡም ቆይተዋል። በማሊ ድንበር አካባቢም የሽብር ጥቃት ፈጻሚዎችንና ህገ ወጥ የሰዎች አዘዋዋሪ ደላላዎችን የወንጀል መረብ ለመበጣጠስ በአሁኑ ወቅት 50 ያህል ሀገራት ከ13000 በላይ ሰላም አስከባሪ ወታደሮችንና ልዩ የፖሊስ ኃይል በምዕራብ አፍሪካዊቷ ሀገር አስፍረዋል። ከእነዚህም መካከል 840ዎቹ የጀርመን ወታደሮች መሆናቸው ታውቋል። እንደ ጎርጎርያውያን አቆጣጠር ከ2013 ጀምሮ ከ150 የሚልቁ የተባበሩት መንግስታት ሰላም አስከባሪ ኃይላት በግዳጅ ላይ እያሉ በተፈጸመባቸው የሽብር ጥቃት መሞታቸው ይፋ ሆነዋል። የማሊ መንግስት የሀገር ውስጥ ግጭቶችን ለመፍታት ይህ ነው የሚባል አመርቂ እንቅስቃሴ አላደረገም የሚል ትችት በተደጋጋሚ ቢሰ የተሰነዘረበትም የጀርመን ህዝብ እንደራሴ ምክር ቤት አሁንም በአብላጫ ድምፅ ሰራዊቱ ተልእኮን እስከ መጪው ዓመት ግንቦት ወር በዛው በማሊና በሶማሊያ እንዲወጣ ውሳኔ ማሳለፉን ፋልስ ኤክስፕረስ ዘግቧል። ከሰሞኑ የጀርመንን መገናኛ ብዙኃን ትኩረት ከሳቡ የአፍሪቃ ክስተቶች መካከል የሊቢያ መንግስት በሀገሩ የሚንቀሳቀሱ አርባ ያህል የውጭ ሀገራት የነዳጅ አሳሽና አምራች ድርጅቶችን የማገድ ጉዳይ ነው። ዴርሽ ፒግል፣ ሃንደልስ ብላት፣ ኢንዱስትሪ ማጋዚንና ሌሎችም የመገናኛ አውታሮች በወጡት ዘገባ መንግስት የአገልግሎት መስጫ የፈቃድ ጊዜያቸው በማብቃቱ እገዳውን መጣሉን ይፋ አድርገዋል። ይሁን እንጂ የአሜሪካና ምዕራባውያን ወዳጅ ናቸው ለሚባሉት የሊቢያ መንግስት ዋነኛ ተቀናቃኝ ጄኔራል ሀሊፋ ኢዛቤል ቃሲም ሀፍጣር ድጋፍ ትሰጣለች ካላት ፈረንሳይ ጋር የሀገሪቱ መንግስት የነበረው የጸጥታ ትብብር ካለፈ ወር ጀምሮ መሻከሉን የሚነገረው ከ60 ዓመታት በላይ በሊቢያ በረሃማ አካባቢዎች ጋዝ ና የነዳጅ ዘይት በማሰስ እና በማምረት አገልግሎት ሲሰጥ የቆየው የፈረንሳዩ ግዙፉ ኩባንያ ቶታል ከታገዱት ካምፓኒዎች መካከል አንዱ ነው። ዛሬ በመቶ ሺዎች የሚቆጠሩ አፍሪቃውያን ስደተኞች በየመጠለያ ጣቢያው በህገወጥ መንገድ በግፍ ታግተው በዘመናዊ ባርነት ቀንበር ስር ወድቀው በአደባባይ ስቃይና ግፍ የሚፈጸምባት በመንግስትና አማጺያን ግጭት የምትናጠው ሊቢያ እንደ ጎርጎራውያን አቆጣጠር በ2011 ም የቀድሞ የሀገሪቱ ፕሬዚዳንት ሞአመር ጋዳፊ በምዕራባውያን ድጋፍ ከተወገዱ ወዲህ በብጥብጥና ሁከት በመናወጥ ላይ ትገኛለች። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትም የአስቸኳይ የተኩስ አቅም ስምምነት እንዲደረግ በብሪታንያ የረቀቀውን የሊቢያ የሰላም ውል በቅርቡ አጽድቋል። ለቀድሞ የፈረንሳይ ፕሬዚዳንት ሳርኮዚ የምርጫ ውድድር የገንዘብ ድጋፍ ሰጥተዋል የሚባሉት ጋዳፊ ለውድቀታቸው መነሻ የሆነውና ዛሬ አገሪቱ ላለችበት ብጥብጥ የዳረገው ቀውስ ምክንያት ሆኗል ተብሎ የሚጠቀሰውን የመጀመሪያውን የምዕራባውያን የጦርነት እሳት በጋዳፊ መንግስት ላይ ፈረንሳይ መለኮሷን በማስታወስ አንዳንድ የጀርመን ጋዜጦች ሰሞኑን መንግስትንና የአማጽያኑን መሪ ለመሸምገል ፈረንሳይ የምታደርገውን ጥረት ፈረንሳይ ሊቢያ ውስጥ በሁለት ማሊያ ትጫወታለች ሲሉ በስላቅ ተችተውታል። ያም ቢሆን የሊቢያ ተቀናቃኝ ቡድኖች በፓሪሱ ስብሰባ በጎርጎሮሳውያኑ ታሳሳ ስር የህዝብ እንደራሴና ፕሬዝዳንታዊ ምርጫ በሀገሪቱ ለማካሄድ ስምምነት መድረሳቸው ተነግሯል።